ማህደረ ዜና። ሩሲያ በዓለም ፖለቲካ ያላትን ተደማጭነት በአዲስ መልክ ለመገንባት ጥረት ጀምራለች። የሶሪያ ጦርነትን ዕጣ ፈንታ የምትወስነው ከቀዝቃዛው ጦርነት ማብቃት በኋላ ልዕለ ኃያልነትን ለብቻዋ የተቆጣጠረች የምትመስለው ዩኤስ አሜሪካ አይደለችም የሚል መልእክት ማስተላለፍ የፈለገችም ይመስላል። ለማንኛውም ሩሲያ በሶሪያ እና ኢራቅ እስላማዊ መንግስት መስርቻለሁ በሚለው ጽንፈኛ የአይኤስ ቡድን ላይ ከ12 ቀናት በፊት የአየር ጥቃት የጀመረችው በምዕራባዊ ሶርያ ነበር። ጥቃቱ ጥቂት ቆየት ብሎ ከካሲፒያን ባህር ላይ ካሉ የጦር መርከቦች የሚምዘገዘጉ ክሩዝ ሚሳኤሎችንም ጨምሯል። የሩሲያ ጦር አዛዦች ጥቃቱን የጀመሩት ሀሳቡን ለፓርላማ አቅርበው ተቀባይነት ባገኘ በሰዓታት ውስጥ ነበር። አይኤስ እየተባለ የሚጠራውን ጽንፈኛ ቡድን ይዞታዎችና የጦር መጋዘኖች ኢላማ ያደረገውና መነሻውን ከላታኪያ ያደረገው ጥቃት በሶሪያ ፕሬዚዳንት በሽር አልአሳድ ጥያቄ የተቀሰቀሰ መሆኑን የሩሲያው ፕሬዚዳንት ቭላዲሚር ፑቲን ተናግረዋል። осуществляется на основе международного права. Ярусия, я так отрмечает, что Мрока президент Бешир Ал <решечный> Асад в Карабеллен три месяца. Рамиджачинам калмак афхеггаткар ямит арсайдер. <решечный> надо быть специалистом по этим вопросам, чтобы понять, если они достигнут успеха в Сирии. Русия ограняла тадеручин, уда сурия и мазмет креллатам силуэна барут президент Путин. Пока вы в Минкасаке, что-то так и будет, лагерачу сгатен дыхонем, а ሪቻርድ ቤረት የጸረ ሽብርተኝነት ተንታኝ ናቸው። ፕሬዚዳንት ቭላዲሚር ፑቲን ዓላማቸው የሶሪያ ጦር በአይኤስ ታጣቂዎች ላይ በእግረኛ ወታደሮች ጥቃት መፈጸም እንዲችል ማጠናከር መሆኑን ተናግሯል። ለዚህም በመጀመሪያ ራሳቸው የአየር ድብደባ መፈጸምን መርጧል። ፕሬዚዳንት ቭላድሚር ፑቲን ጽንፈኛ ቡድኑ በሶርያ ውጤታማ ከሆነ ለተመሳሳይ ዓላማ ወደ ሩሲያ ሊዘልቅ እንደሚችልም ነው የገለጹት። ፕሬዚዳንት ፑቲን ሀገራቸው በሶሪያ የምታካሄደው ጥቃት ዋነኛ ዓላማ የአገራቸውን ብሔራዊ ጸጥታ ማስጠበቅ ነው ይበሉ እንጂ እንደ ሪቻርድ ቤሬት ከሆነ የክሬምሊን ባለስልጣናት ከፍ ያለ ስሌት ነው የያዙት። ወደ ሶሪያ ሄደው ከጽንፈኛው አይኤስ ጎን የሚዋጉ ሩሲያውያን ቁጥር 2400 መሆኑን መንግስት አስታውቋል። ትክክለኛው ቁጥር ግን ከዚያ ሊበልጥ ይችላል። አይኤስ በሰሜናዊ ካውካስስ የራሱን ግዛት መስርቻ አለው ብሏል። እናም ውስን የሽብር ስጋት አለባቸው ነገር ግን ትናንቱ ፍላጎት ከዛ የሰፋ ነው። ሩሲያ እስካሁን እጇን ያስገባችው በሶሪያ ብቻ ነው። እናም በአሜሪካ የበላይነት በሚታይበት በመካከለኛው ምስራቅ ፕሬዝዳንቱ ያላቸውን ተጽዕኖ ፈጣሪነት ማሳደግ ይፈልጋል። በእርግጥ ራሱን አይኤስ ብሎ የሚጠራው ጽንፈኛ ቡድን በሰሜናዊ ሩሲያ ግዛት መስርቻለሁ ማለቱ እውነትነት አለው። ከሶሪያና ኢራቅ ውጪ በዘጠኝ የተለያዩ አገራት ግዛቶች መስርቻለሁ ባዩ ጽንፈኛ ቡድን የእስልምና እምነት ተከታዮች ከሚበዙበት ከካውካሰስ ግዛት የቀረበለትን ጥያቄ የተቀበለው በሰኔ ወር አካባቢ ነበር። ይህ ብቸኛው ገፊ ምክንያት ለመሆኑ የፕሬዚዳንት ቭላዲሚር ፑቲን ተቺዎች ጥርጣሬ አላቸው። የምዕራቡ ጎራ ልዕለ ሃያላን በአሜሪካ እየተመሩ የሶሪያ ትርምስ አዛዥ የመሆን እቅዳቸው ፈተና ሲገጥመው ሩሲያ ለመተቸት መሽቀዳደም ያዙ። አሜሪካ በሰው አልባ አውሮፕላኖች የጽንፈኛው ታጣቂ ቡድን ይዞታዎችን፣ ማሰልጠኛ ጣቢያዎችንና የጦር መሳሪያ ማከማቻዎችን ስትደበድብ ከርማለች። ታላቋ ብሪታንያ፣ ፈረንሳይና ቱርክም ተመሳሳይ እርምጃዎች ወስደዋል። የፕሬዝዳንት በሽር አልአሳድ መንግስትን መውደቅ የምትናፍቀው አሜሪካ ነፃ ሶሪያ ጦር ወይም ፍሪ ሲሪያ አርሚ ተብሎ የሚጠራውን ታጣቂ ቡድን በስልጠናና የጦር መሳሪያ በማስታጠቅ ስትደግፍ ቆይታለች። በአንጻሩ ሩሲያ አፈሙዞቿን እንደ ምዕራባውያኑ ሁሉ በጽንፈኛው ቡድን ላይ አነጣጠርኩ ስትል ተቃውሞ በረታባት። የዩኤስ አሜሪካ መከላከያ ሚኒስትር አሽተን ካርተር የሩሲያን ጥቃት የተሳሳተ ነበር ያሉት የአይስል ያልሆኑ ኢላማዎችን መደብደባቸውን ቀጥሏል። ይህ መሠረታዊ ስህተት ነው ብለን እናምናለን። ሩሲያውያኑ የፈለጉትን ቢሉ የተሳሳተ ስልት በመከተል እነዚህን ኢላማዎች መምታታቸውን እስከቀጠሉ ድረስ እኛ ከነሱ ጋር ለመተባበር አልተስማማንም። በስልጣናቸው ተቃውሞ የበረታባቸው የሶሪያው ፕሬዝዳንት በሽር አልአሳድ ከኢራን ሩሲያና የሊባኖሱ ሂዝቦላህ ድጋፍ አላቸው። በሌላ ወገን የቆሙት ዩናይትድ ስቴትስ ቱርክና የገልፍ ባሕረ ሰላጤ አገራትና ምዕራባውያን አጋሮቻቸው የፕሬዝዳንት አልአሳድን መቆየት አይፈልጉም። በዚህ መካከል ሁሉም አጥብቀው የሚጠሉት የአይኤስ ጽንፈኛ ቡድን አለ። ሁለቱም ጎራዎች ቢያንስ ጽንፈኛውን ታጣቂ ቡድን ለመዋጋት በአንድ ጎራ የተሰለፉ ቢመስሉም ቅሉ የእኔ በልጥ ኔ በልጥ ፉክክራቸውና ጥቅማቸውን ለማስከበር የሚያደርጉት እሽቅድድም እርስ በርስ አፋጧቸዋል። ከአራት ዓመታት በላይ የቀጠለው የሶርያ የእርስ በርስ ጦርነት ፕሬዚዳንት ባራክ ኦባማና ቭላዲሚር ቪላዲሚር ፑቲን መግባባት ተስኗቸው የጎሪጥ እንደተያዩ እዚህ ደርሰዋል። ሩሲያ አይኤስ ላይ ከምትወስደው እርምጃ ጎን ለጎን ፕሬዚዳንት በሽር አልአሳድን ለመጣል ነፍጥ ያነሱትን ታጣቂዎች ኢላማ አድርጋለች የሚል ስሞታ ይሰማል። እነዚህ ታጣቂ ቡድኖች የኢራን ተቀናቃኝ በሆኑት የገልፍ ባሕረ ሰላጤ ሀገራት በተለይም ሳዑዲ አረቢያና ኳታር የሚደገፉ ናቸው። ቱርክ ፕሬዚዳንት በሺር አልአሳድ ስልጣናቸውን እንዲለቁ የምትፈልግ ቢሆንም በቀጥታ ጥቃት አልጀመረችም። የአይኤስ ጽንፈኛ ታጣቂዎችን የሚደበድቡት የጦር ጀቶቿ ግን እግረ መንገዳቸውን በኩርድ ተቃዋሚዎቻቸው ላይ እሳት ማዝነባቸው አልቀረም። እንዲህ በተወሳሰበውና ከዓመት ዓመት አስከፊ የሆነ በመጣው የሶሪያ ምስቅልቅል እጃቸውን ያስገቡት የሩሲያው ፕሬዚዳንት ቭላዲሚር ፑቲን ከባላንጣቸው የዩኤስ አሜሪካ ጦር ጋር የመተባበር እቅድ ፈጽሞ የላቸውም። አሜሪካውያኑ ምንም እንኳን ሕገወጥ ቢሆንም በሶሪያ የአየር ጥቃት ከጀመሩ ከአንድ ዓመት በላይ በመሆኑ በዚያ ስላለው ሁኔታ የተሻለ እውቀት አለን ካሉ ኢላማዎቹን ይስጡን እናጠቃቸዋለን። በጎርጎር ሳዊ 2014 ዓ ም 84 ቢሊዮን ዶላር በመከላከያ በጀታቸው ወጪ መድበው የነበሩት ቭላዲሚር ፑቲን ግማሽ ያህሉን በ2015 ዓ ም የመጀመሪያ ሶስት ወራት ብቻ ወጪ ማድረጋቸውን የስቶክሆልም ዓለም አቀፍ የሰላም ጥናት ተቋም ያወጣው ጥናት ይጠቁማል። ሩሲያን ከነበረችበት ማንቀላፋት ቀስቅሰዋል የሚባልላቸው ፑቲን 28 ተዋጊ የጦር ጀቶችን ከኤም24 ተዋጊ ሄሊኮፕተሮች ጋር ወደ ሶሪያ ማዝመታቸውን በቅርብ የወጡ የደህንነት ዘገባዎች ይጠቁማሉ። ይህ ግን ለሁሉም ሩሲያውያን መልካም ዜና ላይ ላይሆን ይችላል። የሙጃሃዲን ታጣቂዎችን ለመዋጋት አፍጋኒስታን ዘምታ የነበረችው የቀድሞዋ ሶቪየት ህብረት ሽንፈት እንዲሁ የሚረሳ አይመስልም። ሶቪየት ህብረት በአፍጋኒስታን ካዘመተቻቸው ወታደሮቿ መካከል 14,000 ያህሉ በህይወት አልተመለሱም። በዓለም አቀፍ ማዕቀብ ስር ያለችውና የመገበያያ ገንዘቧ የሩብል የመግዛት አቅም መዳ ከሚያሳሰባት ሩሲያ ለዚህ ጦርነት የምታወጣው ገንዘብ እጅጉን አላስፈላጊ ተብሏል። የኢኮኖሚ ባለሙያዎች አገሪቱ ለጦርነት ወጪ እያደረገች ያለውን የገንዘብ መጠን ከመጪው የአገሪቱ አቅም የሚቀነስ ይሉታል። የሩሲያ ጉዳይ የአውሮፓ ህብረትንም እጅጉን ያሳሰበ ይመስላል። የሩሲያ ተዋጊ አውሮፕላኖች የሰሜን አትላንቲክ የጋራ መከላከያ ኪዳን ኔቶ አባል የሆነችውን ቱርክ አየር ክልል ጥሰዋል ሲል ቃል ኪዳኑ በተደጋጋሚ ክስ አሰምቷል። የአውሮፓ ህብረት አባል ሀገራት የውጭ ጉዳይ ሚኒስትሮች በጉዳዩ ላይ ሊመክሩ በሉክዘምበርግ ተሰብስበዋል። የህብረቱ የውጭ ጉዳይ ኃላፊ ፌዴሪካ ሞግሄሪኒ ሩሲያ በሶሪያ ያደረገችው ጣልቃ ገብነት ብዙ ነገሮች መቀየሩን ተናግረዋል። አሳሳቢ ጉዳዮች አሉት ያሉት ፌዴሪካ ሞግሄሪኒ ማስተባበር ካልተቻለ ከፖለቲካ አንጻር ብቻ ሳይሆን በጦር በኩልም በጣም አደገኛ ነው የሚሆነው፣ ብለዋል። የሰሜን አትላንቲክ የጋራ መከላከያ ኪዳን ኔቶ ዋና ጸሐፊ የንስ ስቶልተንበርግ ሩሲያን ከምዕራቡ ጋር ያፋጠጠው የሶሪያ ጦርነት የፖለቲካ መፍትሄ ሊሰጠው ይገባል ሲሉ ተናግረዋል። ዊ ሲ አን ኤስካሌሽን ኦፍ ሩሽያን ሚሊታሪ አክቲቪቲ ኢን ሲሪያ ሩሲያ በሶሪያ የምታደገው የጦር እንቅስቃሴ መጨመሩን ታዝበናል። ይህ ደግሞ አሳሳቢ መሆኑን የአውሮፓ ሕብረት ሚኒስትሮች ተስማምቷል። ሩሲያ ከአይስል ጋር በሚደረገው ትግል ገንቢ ሚና እንድትጫወት ጥሪ አቅርባለሁ ነገር ግን የሩሲያ ድርጊትና ለመንግስቱ የምታደርገው ድጋፍ ጠቃሚ አይደሉም የቱርክ የአየር ክልል መጣሱም ተቀባይነት ያለው አይደለም ኔቶ ጉዳዩን በቅርበት መከታተሉን የሚቀጥል ሲሆን ከቱርክ ጎን በወንድማማችነት እንቆማለን በሶሪያ ላለው ቀውስ ከምንጊዜውም በበለጠ ፖለቲካዊ መፍትሄ የሚፈለግበት ጊዜ አሁን ነው በተባበሩት መንግስታት ድርጅትና በሌሎች ፖለቲካዊ መፍትሄ ለማ De in more than ever. And NATO Het is meer nodig dan En NATO ondersteunt de efforts van de UN en anderen. የሩሲያው ፕሬዝደንት በበኩላቸው የሳምንቱን መጨረሻ እሁድ ከሳውዲ አረቢያው የመከላከያ ሚኒስትር ልዑል መሐመድ ቢን ሳልማን ጋር ሲመክሩ አሳልፈዋል። በደቡባዊ ሩሲያ በምትገኘው የሶቺ ከተማ ከተካሄደው ምክር በኋላ ልዑል ሳልማን ሩሲያ በሶሪያ ባደረገችው ጣልቃ ገብነት አገራቸው ደስተኛ አለመሆኗን ተናግረዋል። ልዑሉ ሩሲያ ከኢራን ጋር አጋርነት ልትመሰርት ትችላለች የሚል ስጋት እንዳላቸውም አልሸሸጉም። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በበኩላቸው ሁለቱ ወገኖች በሶሪያ ጉዳይ ላይ ተመሳሳይ ዓላማ አላቸው፣ ዋና ዓላማቸው ደግሞ ከሁሉም በላይ አገሪቱ በእስላማዊ መንግስት እጅ ስር እንዳትወድቅ ማድረግ ነው ሲሉ ተናግረዋል። ልዑሉ ከፕሬዝዳንቱ ጋር ካደረጉት ውይይት በኋላ በሽር አላሳድ ከስልጣናቸው እንዲለቁ አገራቸው እንደምትፈልግ አልሸሸጉም። የበሽር አላሳድ መንግስት ትደግፋለች የሚል ክስ የሚቀርብባት ሩሲያና የሶሪያውን ፕሬዚደንት ውድቀት ለማፋጠን ሌት ተቀን ጉድጓድ የምትምሰው ሳውዲ አረቢያ ስለ መስማማታቸው ማረጋገጫ መጠበቅ የዋህነት ይመስላል። የሁለቱ ወገኖች እጅጉን የተራራቁ ፍላጎቶች የሚታረቁበት መንገድ ስለመኖሩ ምልክት አልታየም። የአሜሪካ መከላከያ ሚኒስቴር ከሩሲያ አቻቸው ጋር የአየር ጥቃት የሚፈጽሙበትን አግባብ መወያየታቸውን አስታውቀዋል። ውይይቱ የሶርያውን ምስቅልቅል ባይመለከትም የሁለቱ አገሮች የጦር አውሮፕላኖች በአየር ድብደባ ወቅት ሊወስዷቸው በሚገቡ ጥንቃቄዎች ላይ ብቻ ያተኮረ መሆኑን ፔንታገን ባወጣው መግለጫ ጠቁሟል። ሩሲያና የበሽር አላሳድ ታማኞች የእስላማዊ መንግስት ይዞታ ባሏቸው አካባቢዎች የሚፈጽሙትን ጥቃት ማጠናከራቸውን የአገሪቱ የመንግስት ቴሌቪዥን ጣቢያ ዘግቧል። የሰብአዊ መብት ተሟጋቹ ሂዩማን ራይትስ ዎች ሩሲያ የክላስተር የጦር መሳሪያዎችን በሶሪያ እየተጠቀመች ነው ሲል ክስ አቅርቧል። የሰብአዊ መብት ተሟጋቹ ሩሲያ በዓለም አቀፍ ደረጃ የተከለከለውን የጦር መሳሪያ ለመጠቀሟ የፎቶግራፍ ማስረጃዎች አግኝቻለሁ ብሏል። ሩሲያ የክላስተር ቦምብን ከመጠቀም አልፋ ለበሺር አላሳድ ታማኞች ሰጥታለችም ብሏል። ለጊዜው ሩሲያም ሆነች ፕሬዝዳንቷ ቭላዲሚር ፑቲን እርምጃቸውን ከማድነቅ ውጪ ያሉት ነገር የለም። ሶርያ ግን ለዜጎቿ የሐዘን ምድር ሆናለች። የአሜሪካ ቱርክ፣ ታላቋ ብሪታንያ፣ ፈረንሳይ እና ሩሲያ ጥቃት ከሰማይ የበሽር አል አሳድ መንግስት፣ እስላማዊ መንግስት ተብየውና ሌሎች ታጣቂዎች ከምድር ነፍጣን ገበው አንዱ በሌላው ላይ ይተኩሳሉ። ሴቶችና ሕፃናት ቤት ንብረታቸውን ጥለው ይሸሻሉ። መሸሽ ያልሆነላቸው በሰቀቀን ሞትን በፍርሃት ውስጥ ይጠባበቃሉ።